የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳያውቅ ጥይት ጭነው ወደ ሱዳን ሊሻገሩ የነበሩ የሰራዊቱ ንብረት ናቸው የተባሉ አምስት የጭነት ተሽከርካሪዎች ፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን በአማራ ክልል ልዩ ኃይል የምዕራብ ጎንደር ሰራዊት አዛዥ ኮሎኔል ሶሎሞን አሻግሬ አስታውቀዋል። መነሻና መድረሻቸው የት እንደሆነ ለጊዜው ያልተገለጸው አምስቱ ባለተሳቢ የጭነት ተሽከርካሪዎች ድንበሩን ከማለፋቸው በፊት መተማ ዮሐንስ ላይ የተያዙት የአካባቢው ወጣቶች መንገድ ዘግተው ካስቆሟቸው በኋላ መሆኑ ታውቋል። ማንኛውም ድንበር የሚያቋርጥ የመከላከያም ሆነ ሌላ ማጓጓዣ እንቅስቃሴ መረጃ ወትሮ ቀድሞ እንደሚደርሳቸው ለቪኦኤ የገለጹት በአካባቢው የሚገኘው ሰራዊት አዛዥ ኮሎኔል ሸዋገኛ ብጤ አሁን ስለተያዙት አምስት ተሽከርካሪዎች ግን የሚያውቁት ነገር እንደሌለ ተናግረዋል። ጉዳዩ በፖሊስና በመከላከያ ኃይሉ በአጠቃላይ አካባቢው ላይ ባለ የጸጥታ ኃይል በጥምር እየተመረመረ መሆኑንም ሁለቱም አዛዦች ገልጸዋል። ጽዮን ግርማ ተጨማሪ አላት። ትላንት ማምሻውን ከስፍራው መውጣታቸው የተነገረው ፎቶግራፎች ሸራ የለበሱና ጭነት የያዙ ተሽከርካሪዎች በወጣቶች ተከበው አንዳንዶቹም ላይ ወጣቶቹ ተቀምጠባቸው ይታያል። እነዚህ ንብረትነታቸው የመከላከያ ሰራዊት ናቸው የተባሉት ከባድ ተሽከርካሪዎች በውስጣቸው ጥይት መጫናቸውን እና በአሁኑ ሰዓትም በቁጥጥር ስር ሆነው ጥበቃ እየተደረገባቸው መሆኑን የአማራ ክልል ልዩ ኃይል የምዕራብ ጎንደር ብርጌድ አዛዥ ኮነሬል ሰለሞን አሻግሬ ለአሜሪካ ድምፅ ተናግረዋል መኪኖቹ የተያዙት ትናንትና በቀኑ አምስት ሰዓት ከባቢ ላይ ነው የተያዙት ስድስት ሰዓት ከባቢ ዙረው አሁን ቁመውበት ከሚገኙት ከባቢ እንዲቆሙ ተደርጓል አምስት መኪናዎች ናቸው እነዚህ መኪናዎች ከላይ የመጡ ናቸው የሚል ነበር መጀመሪያ ህጋዊ የሆነ የሚታወቅ የሚል ነበረ እና በዋነኝነት ያስቆማቸው እና የያዛቸው ያወቃቸው ወጣቱ ነው የደረሰበት መረጃውን ኢንፎርሜሽኑን፣ እና እንዲቆሙም ከፍተኛው ሚና የተጫወተው ወጣቱ ነው። ከዛ በኋላ ግን እኛም ደርሰን ሁኔታውን እንዳጣራ ነው። እና እንዲሄዱም መጀመሪያ ላይ ፈልገን ነበር ከላይ ኢንፎርሜሽን ይሄዱ የሚልም ስለነበር፣ በኋላ ሁኔታው እየተጣራ ሲመጣ የያዙት ወረቀት ህጋዊ አይደለምና እና የግምሩክ ህጋዊ ፎርማሊቲ ያሟሉ አይደለም የሚል ነገር በመምጣቱ እንደገና ተመልሰው ማቆሚያ ቦታ ላይ አድርገን አሁን በጥምር እዚህ ልዩ ኃይሉም መከላከያ፣ ፌዴራል፣ ሚኒሻውና የፖሊስ ኃይሉ በጥምር የጥበቃ ስራውን እየሰሩ ይገኛሉ። በዚህ ምክንያት ደህንነቱ የንብረቱም የማንኛውም ነገር ከመኪናዎቹ ጋር ተያይዞ የመጣ የሰው ኃይልም አንድም ችግር አልተከሰተም፣ አንድም ችግር አልተፈጸመም። በሰላማዊ ሁኔታ የጥበቃ ስራችን እየሰራ እንገኛለን። ነገር ግን እንዲህ ያሉ መኪኖች ሲያልፉ አይተው እንደማያውቁ ተናግረዋል። ወጣቶቹም እነዚህ መኪና ለማስቆም ምክንያት የሆናቸው ምናልባት የመኪናው ሰሌዳ ቁጥር በግልጽ አለመጻፉ ሊሆን ይችላል ብለዋል። መኪናዎቹ ኖርማሊ ዝም ብለው ህጋዊ በሆነ መንገድ ቢመጡና ባልተጠረጠሩ ነበር። መኪናዎቹ የኋላ ታርጋቸው ግሪስ ተቀብቷል በጭቃ ተቀብቷል፣ አይታይም ነበር እና እነዚህ መኪናዎች ምንድን ነው ለምንድን ነው ታርጋቸው እንዲታይ ያልተፈለገው የማንስ መኪናዎች ናቸው ወዴት ነው የሚሄዱት የሚል ጥያቄ እንትን አስነሳባቸው። ወጣቱ በዛ ምክንያት ከዛ ይሄን መኪና ማጣራት አለብን፣ ማየት አለብን ወደሚል ድምዳሜ ይደርሳሉ። እዛ ወደ መኪናው ተጠግተው ታርጋውን በሚያዩበትና የተቀባውን ጭቃና ግሪሱን በሚያብሱበት ጊዜ ታርጋው የመከላከያ ታርጋ ነው ያለው። እንዴ ለምንድን ነው ጭቃ መቀባት ግሪስ መቀባት ያስፈለገው? ታርጋውን ለምንድን ነው ህጋዊ ከሆናችሁ ለምን ደሁ ጊዜ በነጻ ትንቀሳቀሱ ለምን ተብሎ ሲጠየቁ የነበሩት ትን ሹፌሮችም በአግባቡ የመለሱበት ሁኔታ አልነበረም። ዝም ብለን የተቀባው በሚል እየተደበሰበሰ ሀሳብ ስለነበረው ወጣቱን አሳማኝ አልነበረም። በዚህ ምክንያት ደግሞ ወጣቱም ጥርጣሬው እየጎላ ሊመጣ ቻለ። ከዛ በኋላ መኪናዎቹ እንዳይሄዱ ይቁሙና በምናጣራው እናጣራለን የሚል ሀሳብ እንደደረሰ ነው ኢንፎርሜሽን የሰማው። ባጣራችሁበት ጊዜ ከላይ የሚሄዱ ከተባለ ብለውኛልና ከላይ ማለት ከየት ነው? ከመከላከያ ነው። ከዛ አሁን በምታደረጉት ማጣራት ያገኛችሁ እኛ፣ እንግዲህ እኔ ማውቀው ከላይ የምለው የልዩ ሀይል ማዘዣ ጣቢያ ባህር ዳር ያለው አለ። እና ወዲያውኑ ለኔ ኢንፎርሜሽን እንደደረሰኝ ልዩ ሀይሉ ምክትል አዛዥ ኢንፎርም አደረግኩኝ። ልዩ ሀይሉ እስቲ ቆይ አጣርቼ ነግርሃለው አለኝ የልዩ ሀይሉ ምክትል አዛዥ። በዛ አጣርቶ አይ ይሄ ነገር ህጋዊ አይነት ስለሆነ ያለው ኢንፎርሜሽን ልቀቋቸው የሚል ነበረ። በኋላ ወጣቱ አለቅም ሲል ሲቆዩ ኢንፎርሜሽኑ ሲጣራ አይ የተጻፈላቸውም ደብዳቤ ትክክል አይደለም፣ የግምሩክ ፎርማሊቲ የሚያሟላ ወረቀትና ህጋዊ ደብዳቤም አልያዙም። ስለዚህ መቃራት አለበት ወደሚል ግምሩክ ሲሄድ ከዛ በኋላ በዛ መሰረት ነው እንዲቆዩ የተደረገው። እና በዛ ነው ምንድን ነው የጫኑት መኪኖቹ? ተተኳሽ ነው፣ መሳሪያ ነው፣ ጥይት ነው። እስካሁን የምናውቀው ህጋዊ ፍተሻ የተደረገለት አይደለም፣ ግን አይተን የተወሰነውን ባየነው መልኩ እስካሁን ድረስ ያለን ኢንፎርሜሽን ተተኳሽ ተጭኖባቸው እንዳለ ነው። ከመከላከያ ጋር ለመነጋገር አልሞከራችሁም? አሁን ከመከላከያ ጋር አሁን ብቻ ሳይሆን ከመጀመሪያ ጀምሮ እስካሁን እኮ ከመከላከያ ጋር እዚህ ካለው በገራ እየሠራን ነው። እዚህ ያለው የመከላከያ አዛዥ ኮሎኔሉ ስለ እነዚህ መኪና አመጣጥ ኢንፎርሜሽኑም የለውም የተነገረው ነገር እንዳልሆነ እና እንደኛ እሱም እንደኛ አዲስ ነው የሆነበት ከዛ በኋላ ወጣቱ ያነሳውን ጥያቄ መሰረት አድርጎ እንደ ማንኛውም የጸጥታውን ኃይል በማረጋጋትና የጥበቃ ስራውን በመስራት የመሳተፍ ካልሆነ በቀር እዚህ ያለው የመከላከያ አዛዡ ምንም አይነት ኢንፎርሜሽን የለው ለእነዚህ መኪናዎች አመጣት። እዛ የመተማ አካባቢ ያሉ ወጣቶች አስቁመው ዘርፈውታል፣ ችግር ደርሷል የሚሉ ነገሮች ማህበራዊ ሚዲያ ላይ ያሉ እና እስቲ ግልጽ ያርጉልን። ወጣቶቹ ያደረሱት ጉዳት አለ፣ የዘረፉት ነገር አለ። እንደዚህ አይነት ነገር የለም፣ የተፈጸመም የለም። በእውነት ከሆነ ለመናገር እውነቱን ኦልሬዲ መውጫ ኬላው ላይ ግምሩክ ፍተሻ ደርሰው ነበረ። እዛ ነው አስቆሞ ለሳቸው በአጠቃላይ የነበራቸው መንፈስና አጠቃላይ ያመላለሱ መንፈስ ጥሩ የሆነ ስነ ምግባር የተሞላበትና አብዛኛው አብዛኛው ወጣቱ ኗሪው በስርዓት እንዲያዝነት ንብረቱ ካልሆነ የሚፈልገው ህገ ወጥ ተግባር ለመፈጸምና የህገ ወጥ ተባባሪም ለመሆን ዝግጁ አሉ ነበር። ስለሆነም ነው ሁኔታውን በቁጥጥር ስር ወዲያው ለማዋል የረዳን እንጂ ወጣቱና ህገ ወጥ ስራ የሚሰራ ቢሆን ኑሮ በጣም አስቸጋሪ ሁኔታ የሚፈጠር ነበር። ንብረቱን በአደጋ ላይ ሊወድቅ ሊቃጠል፣ ሊዘረፍም ይችል ነበር። ይሄ ነገር አልተፈጸመም። መጨረሻ አካባቢ ላይ አንዳንድ ሳሉግ የሚባል አለ እዚህ አካባቢ በቀን ስራ የተሰማራ እና አንዳንድ ሌባዎች እንደዚህ አይነት ጫፍ ላይ አንድ መኪና ላይ ሙከራ ነገር ለማድረግ ሞክረው ነበር። እነሱንም ወዲያው እኛ በቅርብ እርቀት ስለነበርና፣ ተቆጣጠርናቸው አስፈላጊውን እርምጃ ወስደን ልናቆመው ወስደናል። እርምጃው ደግሞ በምንም እንትን ሳይሆን ሚልና እንዲህ አይነት ነገር የሚጠበቅ አይደለም። ከእናንተ እናንተ ሌቦች ካልሆናችሁ ባህል በቀር አብዛኛው ወጣት በስርአትና በህግ ስለሆነ ንብረቱን እንዲያዝለ ያለ እናንተ ረፈዋል ናቸው ወዲያው አርፈዋል። ምንም አይነት የጥይት ተኩስ አልነበረም። ምንም አይነት ሌላ ነገር አልነበረም ሰው በሚል ብቻ የመተማ ዮሐንስ የድንበር አካባቢና አጠቃላይ ቦታው የዞን አስተዳዳሪው በሚመራው ጥምር ኮሚቴ ጸጥታውን ለመጠበቅ ከፍተኛ ስራ እንደሚሰራ የገለጹት ኮነሬል ሰለሞን አሻግሬ በዚህ ኮሚቴ ስር ያሉት የልዩ ሀይሉ ብርጌድ አዛዥ፣ የመከላከያ ብርጌድ አዛዦች፣ የፌዴራል ፖሊስ አዛዦች፣ የሚሊሻ ፖሊስ አዛዦችና የሚሊሻ ፖሊስ አዛዦችና ሌሎች የጸጥታ አካላት በጋራ ሆነው የሚሰሩበት ጥምር ኮሚቴ እንዳለ ኮሎኔል ሰለሞን አሻግሬ ተናግረዋል። የልዩ ኃይሉ ብርጌድ አዛዥ ነኝ። የዞኑ ጥምር ኮሚቴ ነኝ። የዞኑ አስተዳደር በዋነኝነት የዞኑ አስተዳደር ጥምር ኮሚቴ ይመራዋል። በዚህ የዞን አስተዳዳሪ በሚመራው ጥምር ኮሚቴ ውስጥ የልዩ ኃይሉ ብርጌድ አዛዥ አለ። የመከላከያ ብርጌድ አዛዦች አሉ። የፌዴራል አዛዦች አሉ። እንደገናም ፖሊስ አዛዦች አሉ። የሚኒሻ ኃላፊዎች አሉ። እነዚህ የጸጥታ አካላት ሁሉ በጋራ በጥምር ሁነን ነው ስራውን የምንሰራው እንጂ በተናጠል እንዲያውም እዚህ ከባቢ ላይ አሁን በምንሰራው ስራ በተናጠል የሚሰራ ስራ የለም። በጋራ ነው ስራውን የምንሰራው። አሁን ውጤታማ እየሆንን ያለ ነው ሁሉ ነገር ከበር እየተደረገ ያለው በጥምር ስለምንሰራው ክፍተት የሚሰጥበት የለም። የከባቢውን ሰላም ደህንነት ለማረጋገጥ የጥምር ኮሚቴው አስፈላጊነት የታመነበትም ስለሆነ በዛ መንገድ መልኩ ስራችን አሁንም እየሰራ የምንገኘው በጥምር ነው። ስለዚህ ይሄ ጥምሩ አያቅም፣ ምንም መረጃ የለውም ስለ እነዚህ መኪኖች ጥምሩ አያቅም። ራሱ የመከላከያ ዝነትም ያለው አዛዥም አያቅም። ይህን እርግጠኛ ሆኜ ነው የምነግርሽ። አያይዘውም ስለነዚህ ወደ ሱዳን ሊያልፉ ነው ስለተባሉት የጭነት መኪኖችም ሆነ ጭነቱ የሚያውቁት ነገር የለም ብለዋል። ከዚህም ውስጥ አንዱ የመከላከያው ብርጌድ ነው አሉኝ ና ወደዚያው ስልክ ደወልን። የሰላሳ ሶስተኛው ክፍለ ጦር አንደኛ ብርጌድ አንደኛ ሻለቃ አዛዥ ሸዋገኛ ጠየቅ ናቸው። ስለ ጭነቱ ያውቃሉ ያል ናቸው።

መኪኖቹ አመጣጣቸው ህገወጥ ነው። ግሪስ ተጠርተው ታርጋቸው የመከላከያ አርማ ባንዲራችን መለያችን አጠቃላይ የመከላከያ መኪና አይመስሉም። ስለዚህ ስለዚ ተለበስ ተባልኩኝ። ይሰብ ዜማ የመከላከያ ነው የአጠቃላይ የሱዳን ነው እንዲታውቋል ታል መክኖትን ማለት ነው። ስለዚህ ተጠይቻለሁ። ወረዳም ጠይቆኛል፣ ቢሆንም ጠይቆኛል፣ ክልሉም ጠይቆኛል። ቅ ያለኝ አላቅም ብያቸዋለሁ አሁን መኪናው በቁጥጥር ስሮ በቅም ራይ እየተጠበቀ ይገኛል ማለት ነው። ከዚህ በፊት ግን አሁን ለምሳሌ መከላከያ እንደዚህ አይነት ነገር ቢልክ ለእናንተ አያሳውቃችሁ የሚልክበት አጋጣሚ ሊኖር ይችላል። እኔ ለምሳሌ ከወንዳዋ ጀምሮ እስከ ጭልጋ ጨንቀል ባንኩላ የነበር ግን ነተና አሁን ተመጣው ጀምሬ ግን አሁን አርባና መኪነት በዚህ በሰኔ ወር አዚ ሂደዋል አርባ መኪና ማለት ነው እሺ። ሕግ የሆነ ዕውቅና ያለው እኔም ተነግሮኝ ተነግረኝ ያጋዘጥቼ በደንብ አድርገን ትክክለኛ የሆነ አይሻብረና እነዚህ ግን ሕግ ወጥን አመጣጣቸውም ዕውቅና የለኝም አካሄዳቸውም ትክክልም አይደለም። ንብረቱን በተመለከተ በአሁኑ ሰዓት በጥምር በፖሊስ ጥበቃ ስር ሆኖ ማጣራት እየተደረገ እና በአጠቃላይ ከ ፌዴራል የመከላከያ አዲስ አበባ ካለው ጋር እየተነጋገሩ እንደሆነ ገልጸዋል። ይህንን በተመለከተ በእኛ በኩልም ለማጣራት ወደ ጀኔራል አደም መሀመድ የጦር ኃይሎች ኢታማዦር ሹም፣ እንዲሁም ምክትል ኢታማዦር ሹም ጀኔራል ብርሃኑ ጁላ የእጅ ስልኮቻቸው ጋር ማምሻውን ደውለን ነበር። ሁለቱም ስልኮች አይሰሩም። እንዳገኘናቸው ተጨማሪ መረጃን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።